ጥያቄ አራት የኢሕሳን ባህሪ ምንድን ነው መገለጫውስ መልስ ኢሕሳን ሁልጊዜም ቢሆን አላህ ይመለከተኛል ማለትና ለፍጥረታትን በጎ ማድረግና መልካም መሆን ነው ነቢዩ ሶለላሁ ዐለይሂ ወሰለም እንዲህ ብለዋል የላቀው አላህ ሁሉም ነገር በመልካም መንገድ እንዲከናወን ወስኗል ሙስሊም ዘግበውታል ከኢሕሳን መገለጫዎች መካከል አላህን ሲያመልኩ ሊኖር የሚገባው ኢሕሳን ኢኽላስ መኖርና ለእርሱ ጥርት ማድረግ ነው። ለወላጆች በንግግርም በተግባርም ደግ መሆን፣ ለዘመዶች እና ለቅርብ ቤተሰቦች የሚኖር ኢሕሳን በጎነት፣ ለጎረቤት የሚደረግ በጎነት፣ ወላጅ አባታቸውን ላጡ ሕፃናትና ለሚስኪኖች የሚደረግ በጎነት፣ ክፉ ለሠራብን ሰው የሚደረግ በጎነት፣ በንግግርም ወቅት የሚደረግ በጎነት፣ በውይይት ወቅት የሚደረግ በጎነት፣ ለእንስሳት የሚደረግ በጎነት የኢሕሳን ማሳያዎች ናቸው።